ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 59 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ነሐሴ 23 2015 ዓ ም ስርጭታችን ጀመረ።

በአማራ ክልል ካለፈው ወር ጀምሮ በተስፋፋው ግጭት በትንሹ 183 ሰዎች ሕይወታቸው እንዳለፈ የተባበሩት መንግሥታት ድርጅት የመብቶች ጥሰት ተመራማሪዎቹን ጠቅሶ አስታውቀዋል።

በኢትዮጵያ አንዳንድ ክልሎች እያሽቆለቆለ ያለው የሰብአዊ መብት ሁኔታ እጅግ በጣም አሳስቦናል። በአማራ ክልል በኢትዮጵያ ጦርና በክልሉ ፋኖ ሚሊሻዎች መካከል የተቀሰቀሰውን ግጭትና ሐምሌ 28 የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ሁኔታው በጣም ተባብሷል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ማርታ ሁርታዶ ነው ቀንጭበን ያሰማናችሁ። ዝርዝሩ በምሽቱ ስርጭት ተካቷል።

እኒህና ሌሎች ቀጠና አቀፍና ዓለም አቀፍ ጉዳዮችን በምሽቱ ይዘናል። እንደምናምሽታችኋል አድማጮቻችን ሳስተናግዳችሁ የማመሸው ሀብታም ስዩም ነኝ። ኤልያስ አስማረ ደግሞ ቅንብሩን ሲከውንልን ያመሻል። ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራሳ ድረስ አብራናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይቀጥላል።

ጤና ስጥልኝ፣ እንደምናመሻችሁ ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአማራ ክልል በተቀሰቀሰው ግጭት ቢያንስ 183 ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የሰሜን ኢትዮጵያ የአማራ ክልል ከሐምሌ ወር አንስቶ በተቀሰቀሰው በዚህ ግጭት በትንሹ 183 ሰዎች መሞታቸውን የተባበሩት መንግስታት ድርጅት የመብት ጥሰት ተመራማሪዎቹን ጠቅሶ አስታውቋል።

ግድያ ጥቃትና የመብት ጥሰቶችም እንዲቆሙ ጠይቋል። በሌላ ዜና በደብረ ታቦር ከተማ በመንግስት የጸጥታ ኃይሎችና በመንግስት ታጣቂዎች መካከል በነበረ ግጭት ሦስት ንጹሐን ዜጎች መገደላቸውንና 31 ሰዎች መቁሰላቸውን የሆስፒታል ምንጮች አረጋግጠዋል። የአሜሪካ ድምፅ ያነጋገራቸው የከተማዊቱ ነዋሪዎች ግን ቁጥሩ ከዚህም የበለጠ ሊሆን እንደሚችል የብዙሃን

ንጹህ ዜጎች መሞታቸውና በዛሬ ዕለትም የተለያየ አብያተ ክርስቲያናት የቀብር ስነ ስርዓታቸው የተፈጸመ መሆኑን የተናገሩት ዳግም ቅጭት ተባብሶባቸው በነበሩ የአማራ ክልል ዋና ዋና ከተሞች በደብረ ታቦር፣ ደብረ ማርቆስና ፍኖተ ሰላም ከተሞች አብዛኞቹ ዛሬ ወደ ሰላማዊ እንቅስቃሴ መመለሳቸውን ነዋሪዎቹ አመልክተዋል። አድማጮች የዚህ ዘገባ ዝርዝር አብይ ርዕሳችን ላይ ይቀርባል።

የሱዳን ወታደራዊ አዛዥ ግብጽ ናቸው። የሱዳን ጦር አዛዥ ጀኔራል አብዱልፋታህ አልቡርሃን ከሱዳኑ የፈጥኖ ደራሽ ኃይል ጋር ግጭት ውስጥ ከገቡበት ካለፈው የሚያዝያ ወር አንስቶ የመጀመሪያቸው በሆነ ጉዞ ከግብፁ ፕሬዚዳንት አብዱልፋታህ አልሲሲ ጋር ለመነጋገር ዛሬ ካይሮ ገብተዋል።

የሀገሪቱ ጦር ሰራዊት የአልቡርሃንን ጉዞ አስመልክቶ ባወጣው መግለጫ የሁለቱ መሪዎች ውይይት የሱዳንን ወቅታዊ ሁኔታዎችና በሁለቱ ሀገሮች መካከል ያለውን ግንኙነት ይመለከታል ነው ያለው አልሲሲ ባለፈው የሐምሌ ወር የሱዳን ጎረቤቶች የተሳተፉበትና በሁለቱ ሱዳን ተፋላሚዎች መካከል የተኩስ አቁም ስምምነት ለመድረስ ያግዛል የተባለ እቅድ የተነደፈበት ጉባኤ ማስተናገዳቸው የሚታወስ ነው ይሁን እንጂ

እስካሁን የተደረሱ በርካታ የተኩስ አቁሞች ስምምነቶች ጦርነቱን ማስቆም ያለመቻላቸውም ተመልክተዋል። የአሜሪካው የንግድ ሚኒስትር ጂና ሬሞንዶ ከቻይና የውጭ ጉዳይ ሚኒስትር ሊቻንግ፣ ከምክትል የውጭ ጉዳይ ሚኒስትር ሁ ሊፋንግ እንዲሁም ከሌሎች ባለስልጣናት ጋር ዛሬ ቤጂንግ ውስጥ ተገናኝተው ተነጋግረዋል።

በሁለቱም ወገን ያሉት ባለስልጣናት በሀገራቱ መካከል አዎንታዊ የምጣኔ ሀብት እንቅስቃሴዎችና ግንኙነቶች እንደሚኖሩ ተስፋቸውን አመልክተዋል። እንግዲህ ወልዴ አጭር ዘገባ ይዘዋል። በሁለቱ ሀገራት መካከል የተሻለ ኢኮኖሚ ግንኙነት መኖር ለሁለቱ ወገኖች ብቻ ሳይሆን የቀረው ዓለምንም የሚጠቅም እንደሆነ የቻይናው ጠቅላይ ሚኒስትር ሊቻንግ ለጂና ሬሞንዶ ተናግረዋል። ጂና ሬሞንዶ በበኩላቸው ዩናይትድ ስቴትስ ከቻይና ጋር ያላት የንግድ ግንኙነት

እንዲቀጥል ፍላጎት ያላት መሆኑን ጠቅሰው የንግዱ ግንኙነት ለአጠቃላይ ግንኙነቱ መልካም መሆን አስተዋጽኦ እንደሚያደርግ ተስፋቸውን ገልጸዋል። ቀደም ብለው ከሀገሪቱ የንግድ ሚኒስትር ጋር የተነጋገሩት ጂና ሬሞንዶ በሁለቱ ሀገራት መካከል ስላለው የኢኮኖሚ ግንኙነት አስፈላጊነት ላይ ተናግረዋል።

በዩናይትድ ስቴትስ እና በቻይና መካከል ያለው የኢኮኖሚ ግንኙነት በዓለም ካሉ ጉልህ አስተዋጽኦ ካላቸው የኢኮኖሚ ግንኙነቶች አንዱ ነው። ከ700 ቢሊዮን ዶላር በላይ የንግድ እንቅስቃሴ አለን። በሁለታችን መሀል የተረጋጋ የኢኮኖሚ ግንኙነት መኖሩ ለሁለቱ ሀገሮች ብቻ ሳይሆን ለቀረው ዓለምም ጠቃሚ ነው ባሉት ላይ ስማማለሁ።

አሜሪካ በቻይና የቴክኖሎጂ ኤክስፖርት ላይ ያላት ጠበቅ ያለ ቁጥጥር ያስከተለውን አለመግባባት ለመቀነስ ሁለት የውይይት ቡድኖች እንዲቋቋሙ ትናንት ሰኞ ተስማምተዋል። አሜሪካ በቻይና የቴክኖሎጂ ኤክስፖርት ላይ ያላት ጠበቅ ያለ ቁጥጥር ቤጂንግ ኩባንያዎቿን ለመደፍጠጥ የሚደረግ ሙከራ እንደሆነ ትገልጻለች። ከቻይናው የንግድ ሚኒስትር ዋንግ ዌንታኦ ጋር ከተነጋገሩ በኋላ ጂና ሬሞንዶ እንዳሉት የንግድ ጉዳዮችን እንዲሁም በሁለቱ መንግስታት መካከል

የውጭ ንግድ ቁጥጥርን በተመለከተ የመረጃ ልውውጥን ለማሳለጥ የንግድ ተወካዮችን ያቀፈ ቡድን እንደሚቋቋም ይፋ አድርገዋል። ሬሞንዶ በተጨማሪም በአየር ንብረት ለውጥ እንዲሁም የአደገኛው ሱስ አስያዥ መድኃኒት ፌንትነል ጉዳይን በተመለከተ አሜሪካ ከቻይና ጋር በጋራ መስራት እንደምትፈልግ ተናግረዋል። እነዚህን ሁለት ችግሮች በተመለከተ መፍትሄ ለመስጠት ዓለም በጋራ እንድንሰራ ይጠብቃል ብለዋል። የአሜሪካው የንግድ ሚኒስትር ጂና ሬሞንዶ

የተባበሩት መንግስታት ድርጅት በመካከለኛው ምስራቅና በምዕራብ አፍሪቃ ረሃብን ለመዋጋት በጋራ ለመስራት ወሰኑ። ድርጅቶቹ በመካከለኛው ምስራቅና በሰሜን አፍሪቃ ያለውን የተመጣጠነ ምግብ እጥረት ለመዋጋት ያላቸውን እቅም አቅም አስተባብረው እንደሚሰሩ የተለያዩ የመንግስታቱ ድርጅት ተቋማት ናቸው በጋራ ያስታወቁት። ትናንት ሰኞ ካይሮ ላይ ይፋ ያደረጉት ይህ ውጥን ድርጅቶቹ በተናጠል ያሏቸውን ለስራዎቹ አስፈላጊ ናቸው ያሏቸውን አቅሞች በማዋሃድ

የሕፃናትን የሰውነት መሟዋሸሽና ለበሽታ አጋላጭ ከሆነ ከመጠን በላይ ውፍረት የመሳሰሉ ችግሮች በተሻለ ለመዋጋት እንደሚያስችላቸውም አመልክተዋል። በሜና ግዛት ውስጥ ብቻ ቁጥራቸው 10 ሚሊዮን የሚደርስ ሕፃናት ለእድገት መቀጨጭ ተጋልጠዋል። 5.6 ሚሊዮን ያህሉ ለህይወት አስኪ የሆነ የሰውነት መዋሸሽ ሲጋለጡ፣ ሌሎች ቁጥራቸው 5 ሚሊዮን የሚጠጋ ሕፃናት ደግሞ ከመጠን ላለፈ ውፍረት ወይም ክብደት ተዳርገዋል ሲሉ የዓለም አቀፉ የሕፃናት

መርጃ ድርጅት ዩኒሴፍ የመካከለኛው ምስራቅና የሰሜን አፍሪቃ ክልላዊ ዲሬክተር አዴሌ ኮድር አስረድተዋል። በተባበሩት መንግስታት ሪፖርት መሰረት በእነኚህ ሀገሮች ውስጥ ከሚኖሩ ህጻናት 15 ነጥብ 3 በመቶ የሚሆኑት ስር የሰደደ የምግብ እጥረት ለሚያስከትላቸው የተለያዩ ችግሮች ተጋልጠዋል። የዓለም ጤና ድርጅት፣ የዓለም ምግብ ፕሮግራም፣ የተባበሩት መንግስታት ድርጅት የሕፃናት መርጃ ተቋም ዩኒሴፍና እንዲሁም የመንግስታቱ ድርጅት የምግብና እርሻ ድርጅት ፋኦ

ለተደራረቡት ችግሮች የተጋለጡ ህጻናት የገጠማቸውን የተመጣጠነ የምግብ እጥረት ፈተና ለመቅረፍ አቅማቸውን ለማስተባበርና በጋራ ለመስራት መወሰናቸውን ይፋ አድርገዋል። የአካባቢው ህጻናት ለአስከፊ ረሃብና ለሌሎች ብርቱ ችግሮች የተጋለጡበት በጦርነት የተበታተኩ በርካታ ሀገሮች የሚገኙበት ሲሆን እንደ አለሙ የምግብ ፕሮግራም ዘገባም በአሁኑ ወቅት በአለም ዙሪያ ለረሃብ የተጋለጠው አጠቃላይ ህዝብ ቁጥር 345 ሚሊዮን ደርሰዋል።

የፈረንሳይ ትምህርት ቤቶች ውስጥ የሙስሊም ረዥም ቀሚሶች እንዳይለብሱ አገደች። ፈረንሳይ አንዳንድ የእስልምና እምነት ተከታይ የሆኑ ሴቶች የሚለብሱትን አባያ የተባለ በረዥሙ የሚለቀቅ የቀሚስ አይነት ህጻናት በመንግስት ትምህርት ቤቶች ውስጥ እንዳይለብሱ ነው ያገደችው። የፈረንሳይ ትምህርት ሚኒስቴር ትምህርት ቤቶቹ ለአዲሱ የትምህርት ዘመን ከመከፈታቸው አስቀድሞ ባወጣው በዚህ መግለጫ ነው እገዳውን ይፋ ያደረገው።

እገዳው ትላንት ሰኞ ፓሪስ ውስጥ ከአንዳንዶች ዘንድ አድናቆት ሲቸረው ከሌሎች ደግሞ ትችት የተንጸባረቀባቸው የተለያዩ አስተያየቶችን አስተናግደዋል። በ19ኛው መቶ ክፍለ ዘመን አንስቶ ባህላዊ የካቶሊክ ሃይማኖት ተጽዕኖችን ከህዝብ ትምህርት ቤቶች በማስወገድ ሃይማኖታዊ ይዘት ያላቸው ምልክቶች በመንግስት ትምህርት ቤቶች ውስጥ እንዳይደረጉ ጥብቅ እገዳ የጣለችው ፈረንሳይ ቁጥሩ እየጨመረ የመጣውን

ህዳጣን የሙስሊም ማህበረሰብ አባላት ተጽዕኖ ለመቋቋም በሚያስችል መልኩ የቀደሙ መመሪያዎቿን ለማሻሻል ስትታገል ቆይታለች። ፈረንሳይ እንደ አውሮፓውያን የዘመን አቆጣጠር በ 2 ሺ አራት

ጸጉር የሚሸፍኑ ልብሶች ትምህርት ቤቶች ውስጥ እንዳይለበሱ ስትከለክል በ2010 ዓ ም ሙሉ ፊት የሚሸፍኑ ልብሶች በአደባባይ እንዳይደረጉ የሚያዝ እገዳ ባወጣችበት ወቅት እርምጃው ቁጥሩ አምስት ሚሊዮን የሚደርሰውን የሙስሊም ማህበረሰብ አባል ማስቆጣቱ ይታወሳል። ሃይማኖታዊ ተጽዕኖችን መከላከል ፈረንሳይ ውስጥ የግለሰብ ነጻነት ሴት ከሚያቀነቅኑት ግራ ዘመም የፖለቲካ አራማጆች በዚያች ሀገር እያደረ

እያደገ የመጣውን የእስልምና እምነት ያለውን ሚና እስከሚቃወሙት ቀኝ ዘመም የፖለቲካ አራማጆች ድረስ የተለያዩ የፖለቲካ አስተሳሰብ ከሚከተሉ ወገኖች ዘንድ የሚስተጋባና ሰፊ ቅቡልነት ያለው ዝንባሌ ነው። በመጨረሻም የፓኪስታኑ የቀድሞ ጠቅላይ ሚኒስትር ካን የቅጣት ውሳኔ ከታገደ በኋላ ሌላ ፍርድ ቤት በእስር ላይ እንዲቆዩ በየነ። አንድ የፓኪስታን የፌዴራል ፍርድ ቤት በሙስና ተወንጅለው

የሶስት ዓመት እስር የተፈረደባቸው የቀድሞ ጠቅላይ ሚኒስትር ኢምራን ካን የቅጣት ውሳኔ እንዲታገድና በዋስ እንዲለቀቁ በዛሬው ዕለት አዘዘ። ሆኖም ብዙም ሳይቆይ አንድ ሌላ ፍርድ ቤት ከዚህ ባልተዛመደ ሌላ የወንጀል ክስ በእስር ላይ እንዲቆዩ በይኗል። ከዋና ከተማይቱ ኢስላማባድ የሚገኘው ከፍተኛው ፍርድ ቤት የሰጠው የዛሬው ብይን ዜናው የተሰማው

ካን ፍርዱ ህገወጥና ፍትሐዊ ዳኝነት የማግኘት መሠረታዊ ሰብአዊ መብቴን የጣሰ ነው ሲሉ የቅጣት ውሳኔው እንዲሰረዝ ይግባኝ ማለታቸውን ተከትሎ የተሰጠ ነው። የፌዴራሉ ፍርድ ቤት እንዲታገድ ያደረገው የቅጣት ብይን ካን የቀደመው ፍርድ ውድቅ እንዲደረግ ያቀረቡት ይግባኝ እስኪሰማ ድረስም እንደ ጸና እንደሚቆይ ታውቋል። የቀረቡባቸውን ክሶች በመከላከል ላይ የሚገኙት የሰባ ዓመቱ ፖለቲከኛ ባለፈው ወር መገባደጃ ላይ ነበር

በስልጣን ላይ በነበሩበት ወቅት ለመንግስት የተሰጡ ስጦታዎችን በመሸጥና ያገኙትን ገንዘብ በመደበቅ ተወንጅለው ጥፋተኛ ሆነው ተገኝተዋል የተባሉት። ይሁን እንጂ ካን ጥፋተኛ አይደለሁም ሲሉ የቀረቡባቸውን ክሶች አስተባብለዋል። የፍርድ ቤት ውሳኔውን ተከትሎም የፓኪስታን ምርጫ ኮሚሽን አግባብነት አላቸው የተባሉ ህጎችን በመጥቀስ ለአምስት ዓመታት በምርጫ እንዳይወዳደሩ ሲልም ወዲያውኑ ነበር ያገዳቸው።

የዛሬው ብይን ለካን ዋስትና ቢሰጥም የቀድሞ ጠቅላይ ሚኒስትር የቀረቡባቸው ክሶች ከሽብርተኝነት እስከ አመፅና ሙስና እንዲሁም የግድያ ወንጀል ድረስ በጣም የበዙ ናቸው። አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ነሐሴ 23 2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በምስልና ድምጽ ቅንብሩ ሴሴ አሸናፊና ግርማ ደገፋም አብረውን ያመሻሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት።

ዝግጅቶቻችን ከመደበኛው መገናኛ ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አለያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይረት ዘገባ እንሻገር።

በአማራ ክልል ካለፈው ሐምሌ ወር ጀምሮ በተስፋፋው ግጭት በትንሹ የ183 ሰዎች ሕይወት እንዳለፈ የተባበሩት መንግሥታት ድርጅት የመብቶች ጥሰት ተመራማሪዎቹን ጠቅሶ አስታውቀዋል። ግድያ፣ ጥቃትና የመብቶች ጥሰት እንዲቆምም ጠይቀዋል። በሌላ ዜና በደብረታቦር ከተማ በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረው ግጭት ሦስት ንጹሐን ዜጎች እንደተገደሉና ሰላሳ አንድ ሰዎች እንደቆሰሉ የሆስፒታል ምንጮች አረጋግጠዋል።

የአሜሪካ ድምፅ ያነጋግራቸው የከተማዋ ነዋሪዎች ግን የሞቱት ንጹሐን ዜጎች ቁጥር ከተጠቀሰው እንደሚልቅና ስርዓተ ቀብራቸውም በዛሬው ዕለት በየአብያተ ክርስቲያናቱ እንደተፈጸመ ተናግረዋል። ዳግም ግጭት አገርሽቶባቸው በነበሩ የአማራ ክልል ዋና ዋና ከተሞች ማለትም የደብረ ታቦር፣ የደብረ ማርቆስና የፍኖተ ሰላም ከተሞች ዛሬ ወደ ሰላማዊ እንቅስቃሴ እንደተመለሱ ነዋሪዎች አክለው ገልጸዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግረናለች።

በአማራ ክልል ከሐምሌ ወር ጀምሮ በተቀሰቀሰውና በበርካታ አካባቢዎች በተስፋፋው ግጭት በትንሹ አንድ መቶ ሰማኒያ ሶስት ሰዎች ህይወት እንዳለፈ የተባበሩት መንግስታት ድርጅት የመብቶች ጥሰት ተመራማሪዎችን ጠቅሶ ሲያስታውቅ

ግድያ፣ ጥቃትና የመብቶች ጥሰት እንዲቆምም ጠይቋል። በክልሉ በአመቱ ውስጥ ውጥረቱ እየተባባሰ የመጣው መነሻውን በአጎራባች የትግራይ ክልል አድርጎ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደውና የአማራ ክልል ልዩ ኃይሎች ሚኒሻና የፋኖ ታጣቂዎች የተሳተፉበት አውዳሚ ጦርነት ካበቃ በኋላ ነው። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቃባይ ማርታ ሁርታዶ ጀኔቫ ለሚገኙ ጋዜጠኞች በሰጡት መግለጫ በክልሉ እያሽቆለቆለ ያለው የሰብአዊ መብቶች

ይዞታ እንደሚያሳስባቸው ተናግረዋል። በኢትዮጵያ አንዳንድ ክልሎች እያሽቆለቆለ ያለው የሰብአዊ መብት ሁኔታ እጅግ በጣም አሳስቦናል። በአማራ ክልል በኢትዮጵያ ጦርና በክልሉ ፋኖ ሚሊሻዎች መካከል የተቀሰቀሰውን ግጭትና ሐምሌ 28 የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ሁኔታው በጣም ተባብሷል።

መስሪያ ቤታችን መሰብሰብ በቻለው መረጃ መሰረት ግጭቱ ሐምሌ ወር ላይ ከተቀሰቀሰበት ጊዜ አንስቶ

ቢያንስ 183 ሰዎች ተገድለዋል። የፌዴራል መንግስቱ በመላ ሀገሪቱ የሚገኙ የክልል ልዩ ኃይሎችን አፍርሶ ወደ ጸጥታ ተቋማት ዳግም እንዲደራጁ ያስታወቀው በሚያዝያ ወር ነበር። ሆኖም እርምጃው የክልላችንን የጸጥታ አቅም ያዳክማል የሚሉ የአማራ ብሔርተኞች ተቃውሞ አስነስቷል። ባለፈው ሐምሌ ወር መጀመሪያ ላይ በብሔራዊ ጦር ሰራዊቱና በክልሉ በሚገኙ የፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ በኋላ ባለስልጣናት ሐምሌ 28 ቀን እስከ

ለስድስት ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ አውጀዋል። አዋጁ ለባለስልጣናት ተጠርጣሪዎችን ያለ ፍርድ ቤት ትዕዛዝ ለመያዝ፣ የሰዓት እላፊ ገደብ ለመጣል እና ህዝባዊ ስብሰባዎችን ለመከልከል ሰፊ ስልጣን እንደሰጣቸው የሰብአዊ መብቶች ቢሮ ቃል አቀባይ ሁርታዶ ገልጸዋል።

ፖርታዶ፣ በአስቸኳይ አዋጁ ስር ከአንድ ሺህ በላይ ሰዎች እንደታሰሩ የሚያሳዩ መረጃዎች እንደደረሳቸው አመልክተው ከታሰሩት ውስጥ አብዛኛዎቹ የፋኖ ደጋፊዎች ናቸው ተብለው የተጠረጠሩ ወጣቶች ናቸው ሲሉ አብራርተዋል። ቃል አቃባዩ አክለው ከነሐሴ ወር መጀመሪያ አንስቶ በጅምላ የቤት ለቤት ፍተሻ እየተካሄደ ነው፣ በመሆኑ ባለስልጣናቱ የጅምላ ስርዓትን እንዲያቆሙ፣ ማንኛውም ነጻነትን የመንፈግ ተግባር በፍርድ ቤት እንዲታይና በዘፈቀደ የታሰሩት እንዲፈቱ እንጠይቃለን

ሲሉ ጥሪያቸውን አቅርበዋል። የግጭቱ ተሳታፊዎችም ግድያን፣ የመብት ጥሰቶችንና ጥቃቶችን እንዲያቆሙም ጠይቀዋል። በሌላ በኩል ስሚያ ይጠቀስ ያሉን ከደብረ ታቦር ስፔሻላይዝድ ሆስፒታል ያነጋገርናቸው ምንጮች ለአሜሪካ ድምጽ እንደተናገሩት በከተማው ባለፈው ሳምንት ቅዳሜና እሁድ እንዲሁም እስከ ትላንት ሰኞ ቀጥሎ በነበረው ግጭት የንጹሐን ዜጎች ህይወት አልፎ አስከሬናቸው ከሆስፒታሉ እንደወጣና በርካቶች ቆስለው ወደ ሆስፒታል እንደገቡ ተናግረዋል።

ሰሪ ባሚ የለበሱ አይደሉም፣ እኛ ሲቪል ናቸው ብለን ነው የምናስበው። ዙፋኑ ምና የሚባለውም አይዲ ስለሌላቸው ማራገጥ አይቻልም። እኔ ያው ሶስት ሰው ግን ሞቶ ወደ እኛ ተቋም መጡ። ሰላሳ አምስተኛ ግን አለ። እኒሁ አስተያየት ተጫክለውም በግጭቱ የደብረ ታቦር ስፔሻላይዝድ ሆስፒታል በከባድ መሳሪያ ተመትቷል እየተባለ በማህበራዊ ብዙሀን መገናኛዎች የሚሰራጨው ወሬ ከእውነት የራቀ እንደሆነ ተናግረዋል። እውነታውንም ሲያብራሩ ምንም አልተመታም፣ ውሸት ነው።

የተወሰነ ተኩስ ሲለዋወጡ አንድ አቴንዳንት አሰራዊ በአጋጣሚ ሲያርፍ ተመቷል። ቆስሎ እየታከመ ነው። ከትላንት በፊት ማለት ነው። ከዛ ውጭ ግን ጣሁም አልተመጣሁም። ሌላውም ነው። በጣም ሩመር ነው። ብዙ ሰው ይህን ጠይቆኛል። በነገራችን ላይ

እና ምንም ያለ ነገር የለም። የዚሁ የደብረ ታቦር ከተማ ነዋሪ እንደሆኑ ጠቅሰው ስማቸውን በሚስጥር እንድንይዝ የጠየቁን ሌላው አስተያየት ሰጪ ትላንት ጠዋት በነበረው የተኩስ ልውውጥ የሁለት ልጆች አባትና መምህር የነበረ ጓደኛቸው እንደተገደሉና ቀብራቸው በቅዱስ ሚካኤል ቤተ ክርስቲያን እየተፈጸመ እንደሆነ ጠቅሰው እስካሁን ቁጥራቸው በውል ያልታወቁ ንጹሐን ዜጎችም እንደሞቱ ተናግረዋል። ያው ትላንት ከሰዓት በኋላ አስከሬን

ሲነሳ ስላመሸ ዛሬ እነዚያ ትላንት የሞቱ ዜጎች ሚታው እየከበረ ነው። በየአካባቢው አሁን የባጃጅ ተሽከርካሪዎች ሞተር ምናምን እንዳይንቀሳቀስ ተከልክሏል። ምንም አይነት እንቅስቃሴ የለም። ያው ጸጥ ረጭ ብሎ ነው ያለው። ተኩስ ከተማው ላይ የለም። ዛሬ እኛ ትላንት የተሰዋ እንደ ወንድማችን ነበረ፣ እሱን እየከበርን ነው። ሰላሳ ስምንት አመት ነው። ምንድን ነበር ያው ወጣት ነው፣ መምህር ነበር

ፐርሰንት የመንግስት ሀይሎች ናቸው። ምስል ለመቅበር ወጣ ምንና ያለ ነው። እዛ ከተማ ላይ በጣም በርካታ ሰው ይንቀሳቀስ ስለነበር እሱ እዛ አስፋልት ዳር ላይ ወደ አስፋልት እየለቀቀ ሁሉም ሰው

አስፋልቱን እንትን እያደረገ መከላከያ ሲገባ ወደ ከተማው ከፍተኛ እያ ነበር አስፋልት ላይ እና በዛን ሰዓት ነው የተመጣ። ልጆች አሉት ሁለት ወንድ ልጆች አሉት። ትናንት ከሰዓት በኋላ በጣም በርካታ ሰው በየአካባቢ ወጥቆ ስለተገኘ እኔ አሁን ቁጥሩን በግልጽ ይሄን ያክል ነው ብዬ መናገር አልችልም። አንድ ቤት ላይ ከባድ መሳሪያ ሲያርፍ ሶስቱ ሰዎች ሁሉ በአንድ ሞቱ። ከአንድ አካባቢ ናቸው ሶስቱም ከአንድ ቤት ላይ ባረፈ ከባድ መሳሪያ ነው የሞቱት። እነሱ ከአንድ ቤተ ክርስቲያን ነው ትናንት ከሰዓት የተቀበሩ። የአስቸኳይ ጊዜ ጠቅላይ መምሪያ እዝ በሳምንቱ መጨረሻ በወጣው መግለጫ በአማራ

ክልል በሁሉም አካባቢዎች አንጻራዊ ሰላም እንደሰፈነ ማስታወቁ ይታወሳል። እዙ ይህንን መግለጫ ሲያወጣ ግን የደብረ ታቦር ከተማን ጨምሮ የክልሉ ዋና ዋና ከተሞች በግጭት ሁኔታ ውስጥ እንደነበሩ ይታወሳል። ስማቸውን እንዳንጠቅስ የጠየቁን የደብረ ታቦር ከተማ ነዋሪ በዛሬ ዕለት የቶክስ ድምጽ እንዳልሰሙ ተናግረዋል። ያለውን ነገር ጸጥ ያለ ነው። ምንም እንቅስቃሴም የለም። ልውጥም የለም

የተከፈተ ሱቅም የለም። ሁሉም ነገር ጠጥ ያለ ነው። ዛሬ የሞተ ሰው ብዛት አለው። ዛሬ ቀብር ላይ ነው

ያው ምን ያህል ነው የሞተው የሚለውን አላወቁም። አብዛኛው ግን ንጹሀን ናቸው። በሌላ በኩል በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ዳግም ግጭት አገርሽቶባቸው የነበሩ በምስራቅ ጎጃም ዞን የደብረ ማርቆስ እና በምዕራብ ጎጃም ዞን የፍኖተ ሰላም ከተሞች ዛሬ አንጻራዊ ሰላም እንደሚታይባቸው በስልክ ያነጋገርናቸው ነዋሪዎች ገልጸውልናል። ዛሬ በደብረ ማርቆስ ከተማ ጸጥ ያለ ነበረ። የተወሰነ የተኩስ ልውውጥ ነበረ ከከተማ ውጪ

የተከፈተ ነገር የለም። የንግድ ተቋማትም ባንኮችም ምንም ምንም የተከፈተ ነገር የለም። ጸጥ እንዳለ ነው። በፍኖተ ሰላም ከተማ የአገልግሎት መስጫ ተቋማቶቹ ሁሉም እንደተዘጋጋ ነው። ድባቡም ጸጥ ያለ ድባብ ነው ያለው።

ምንም አይነት እንቅስቃሴ የለም። አስፋልቱ ላይ የተዘጋጉ ድንጋዮችን በልይ በአድማ በታኙና በመከላከያው ትናንት አመሻሽ አካባቢ ላይ ተነስተዋል። ከዛዎች ህብረተሰቡም ወደ መስመር የወጣበት መንገድ የለም። የንግድ ተቋማትም ሁሉም ነገር ዝግ ላይ ናቸው። አሁን ባለው ሁኔታ የአስቸኳይ ጊዜ ጠቅላይ መምሪያ ዙ የጀመረውን ህግ የማስከበር ስራ በአጭር ጊዜ ውስጥ በማጠናቀቅ በአማራ ክልል በቅርቡ ለተቋቋመው ለአዲሱ አመራር ምቹ ሁኔታ ለመፍጠር የሚያደርገውን ጥረት አጠናክሮ

እንደሚቀጥል መግለጹ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ነው። የምትከታተሉት ዋሽንግተን ዲሲ ላይ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። አስቴር ምስጋናው ቀደም ብላ ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

ባለፈው ሐሙስ በአዲስ አበባ የአሸንዳ የሙዚቃ ትርኢት ያዘጋጁት የፊደል ላውንጅ ባለቤት አቶ ኤፍሬም ኤርሚያስ በዋና መዲናዋ ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ዛሬ ፍርድ ቤት መቅረባቸው ተሰምቷል። አቶ ኤፍሬምን በቁጥጥር ስር ያዋላቸው ፖሊስ ለምርመራ 14 ተጨማሪ ቀናት እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪው ጠበቆች ደግሞ ደንበኛቸው ቋሚ አድራሽ ያላቸውና የቤተሰብም አስተዳዳሪ በመሆናቸው በዋስ እንዲፈቱ ተከራክረዋል።

ፍርድ ቤቱ ለፖሊስ ሰባት ተጨማሪ ቀናት በመስጠት ለነሐሴ 30 ቀን 2015 ዓ ም ቀጠሮ ሰጥቷል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግርናል። ባለፈው ሳምንት ሐሙስ ነሐሴ 18 ቀን 2015 ዓ ም በአዲስ አበባ ከተማ በሚገኘው የሚሌኒየም አዳራሽ የአሸንዳ በዓልን ምክንያት በማድረግ የሙዚቃ ትርኢት ያዘጋጁት የፊደል ላውንጅ ባለቤት አቶ ኤፍሬም ኤርሚያስ

በፖሊስ ቁጥጥር ስር ውለው ዛሬ ማክሰኞ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የወንጀል ጊዜ ቀጠሮ ችሎት ቀርበዋል። ፖሊስ አቶ ኤፍሬምን በርዕሰ መዲናዋ አዲስ አበባ ሁከትና ብጥብጥ በማስነሳት ሀገርንና ሕገ መንግሥታዊ ስርዓቱን በማወክ ወንጀል እንደጠረጠራቸው ለችሎቱ ገልጿል። ተጠርጣሪው የመንግስታዊ ሥርዓቱን ገጽታ ለማጠልሸት ሞክረዋል ሲልም ፖሊስ ለፍርድ ቤቱ አክሎ አስረድተዋል።

የተጠርጣሪው ጠበቆች በበኩላቸው አቶ ኤፍሬም የአሸንዳ የሙዚቃ ትርኢትን ያዘጋጁት በሚሊኒየም አዳራሽ እንደነበረ ጠቅሰው ኃላፊነት የወሰዱትም ለዚሁ ዝግጅት ብቻ እንደሆነና ዝግጅቱን በሰላም እንደተጠናቀቀ ለፍርድ ቤቱ አስረድተዋል። በዚያ ዕለት በአዲስ አበባ ወሎ ሰፈር አካባቢ ተፈጠረ የተባለው ሁከትና ብጥብጥ የሙዚቃ ትርኢቱ ከተዘጋጀበት አዳራሽ ውጪ በመሆኑ ተጠርጣሪውን እንደማይመለከትና ኃላፊነትም ሊወስዱ እንደማይችሉ ጠበቆቹ ተከራክረዋል።

በሌሎች ሆቴሎችና የመዝናኛ ስፍራዎችም ተመሳሳይ የአሸንዳ በዓል ዝግጅቶች እንደነበሩ ያወሱት ጠበቆቻቸው አቶ ኤፍሬም በሚሊኒየም አዳራሽ ስለተከናወነው ዝግጅት እንጂ በየመንገዱ ስለሆነው ነገር ሊጠየቁ አይገባም ብለዋል። በሚሊኒየም አዳራሽ የነበረው ዝግጅትና በመንገድ ላይ ተፈጠረ የተባለው ሁከትም ግንኙነት እንደሌላቸው አስረድተዋል። የሚሊኒየም አዳራሹ የአሸንዳ በዓል ዝግጅት በአዲስ አበባ አስተዳደር ፈቃድ ተሰጥቶት እንደተዘጋጀ የገለጹት ጠበቆቹ

ዝግጅቱ በሰላም እንደተጠናቀቀም ለሚመለከታቸው የመንግሥት ቢሮዎች በወቅቱ ሪፖርት እንደተደረገና ተቀባይነትም እንዳገኘ ለፍርድ ቤቱ ተናግረዋል። ተጠርጣሪው አቶ ኤፍሬም ኤርሚያስም በሚሊኒየም አዳራሹ ዝግጅት የተሰበከው ሁሉ ስለ ሰላም ነው። ዝግጅቱ ሐሙስ ዕለት በሰላም ተጠናቆ አርብ በቤቴ ነው የዋልኩት። የታሰርኩት ቅዳሜ ዕለት ነው ብለዋል። ምንም ዓይነት ችግር ፈጥሬ አላውቅም በማለትም ለፍርድ ቤቱ አስረድተዋል።

ጠበቆቻቸው ተጠርጣሪው አቶ ኤፍሬም በ48 ሰዓት ውስጥ ፍርድ ቤት እንዳልቀረቡና ቤታቸውም እንደታሸገባቸው ለችሎቱ ገልጸዋል። ፖሊስ በበኩሉ ተጠርጣሪውን ትላንት፣ ሰኞ በ48 ሰዓት ውስጥ ወደ ፍርድ ቤት እንዳቀረባቸው አስታውቋል። ቤታቸውን ያሸገውም ምርመራው ባለመጠናቀቁ እንደሆነ አስረድተዋል። የተጠርጣሪውን ቃል ገና እንዳልተቀበለ ያመለከተው ፖሊስ ተጠርጣሪው ከእስር ቢለቀቁ ምርመራውን ሊያሰናክሉ ስለሚችሉ

ተፈጠረ በተባለው ሁከትና ብጥብጥ ምክንያት በንብረት ላይ የደረሰ ጉዳት ካለ ለማጣራት የሰውና የሰነድ ማስረጃ ለማደራጀት እንዲሁም ወንጀሉ በሀገር ላይ ረብሻ ለመፍጠር የተደረገ በመሆኑ ተጨማሪ ምርመራ ለማድረግ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪ ጠበቆች በበኩላቸው አቶ ኤፍሬም የተከሰሱበት ጉዳይ ዋስትና አያስከለክልም በማለት ተከራክረዋል።

ተጠርጣሪው ቋሚ ስራና አድራሻ ስላላቸው የቤተሰብም አስተዳዳሪ ስለሆኑ ትልቅ የሙዚቃ ትርኢት ያዘጋጁና ከዚህ ቀደም ከነበራቸው ዝንባሌ አኳያ በተፈለጉ ጊዜ መቅረብ ስለሚችሉ እንደዚሁም ተጠርጣሪው በዋስ ቢወጡ ምን አይነት መረጃ ሊሰውሩ እንደሚችሉና ፖሊስ ምን አይነት መረጃ እንደሚፈልግ በዝርዝር ስላላቀረበ የደንበኛችን የዋስትና መብት ይከበር በማለት ፍርድ ቤቱን ጠይቀዋል።

ፍርድ ቤቱም ግራና ቀኙን ካዳመጠ በኋላ ለፖሊስ ሰባት ተጨማሪ ቀናትን በመስጠት ለነሐሴ 30 ቀን 2015 ዓ ም ቀጠሮ ሰጥቷል። አቶ ኤፍሬም ኤርሚያስ ባለፈው ቅዳሜ በፖሊስ ከተያዙበት ካለፈው ነሐሴ 20 ቀን 2015 ዓ ም ጀምሮ በአዲስ አበባ ፖሊስ ኮሚሽን በእስር ላይ ይገኛሉ። የአሜሪካ ድምፅ ከተጠርጣሪው ጠበቆች፣ ከቤተሰቦቻቸውና ከወዳጆቻቸው ስለ ጉዳዩ ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለዛሬ አልተሳካም።

ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። እኛ ወዳለንበቱ ዩናይትድ ስቴትስ እንመለሳለን።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ባለፈው ሳምንት በፍሎሪዳ ክፍለ ግዛት ውስጥ እንደተፈጸመው የሚመስል ጥላቻ የሚያነሳሳውን ጥቃት ለማስቆም እርምጃ መውሰድ ይገባናል ሲሉ አሳስበዋል። ባለፈው ሳምንት መጨረሻ ፍሎሪዳ በሚገኝ መደብር ውስጥ ተኩስ ከፍቶ ሶስት ጥቁር ሰዎችን የገደለው ነጭ ታጣቂ ድርጊቱን በጥላቻ ተነሳስቶ እንደፈጸመው ባለሥልጣናት ተናግረዋል። የቪኦኤው ማይክል ብራውን ያጠናቀረውን ዘገባ ቆንጅታ ታቀርበዋለች።

ፕሬዚደንት ጆ ባይደን ጥሪውን ያሰሙት ትናንት ሰኞ ምሽት የሲቪል መብቶች ተሟጋች ጠበቆች ኮሚቴ እንደ አውሮፓውያን አቆጣጠር በ1963 ዓ ም የተቋቋመበትን 60ኛ ዓመት መታሰቢያ ምክንያት በማድረግ በዋይት ሀውስ ቤተ መንግስት ባደረጉት ግብዣ ላይ ባሰሙት ንግግር ነው።

በምረቃ ንግግሬ ላይ እንዳልኩት የነጮች የበላይነት አስተሳሰብ መርዝ ነው። ይህ መርዝ ማኅበረሰባችን ውስጥ እያመረቀዘ እንዲሄድ እድል ተሰጥቶታል። ይህ በመሆኑም የዩናይትድ ስቴትስ የደህንነት ማኅበረሰብ በጊዜያችን በአገራችን ላይ የተጋረጠው ከሁሉም ዋነኛው የሽብርተኝነት ስጋት መሠረቱን የነጭ የበላይነት አስተሳሰብ ያደረገ የአገር ውስጥ ሽብርተኝነት ነው የሚል ድምዳሜ ላይ ደርሷል። አንዳች እርምጃ ልንወስድ ይገባል። ቀደም ብለው ፕሬዚደንት ባይደንና ምክትል ፕሬዚደንት ካማላ ሃሪስ።

በ1963 ነሐሴ ወር በዋሽንግተን በሚገኘው የፕሬዚደንት ሊንከን መታሰቢያ ሐውልት ደጃፍ የተካሄደውን ግዙፍ የተቃውሞ ሰልፍ 60ኛ ዓመት መታሰቢያ ምክንያት በማድረግ ከሲቪል መብቶች መሪው ከቄስ ማርቲን ሉተር ኪንግ ቤተሰብ ጋር ተገናኝተው ተወያይተዋል። ለሀገራችን ሕዝብ ባደረግኩት ንግግር እንዳልኩትም ጥላቻ እንዲነግስ መፍቀድ የለብንም።

ደግሞም ጥላቸው እየተስፋፋ እንጂ እየቀነሰ አይደለም። ሁሌም እንደምንለው ዝምታ ከመተባበር ይቆጠራል። ስለዚህ ዝም አንልም። በጥላቸው የሚነሳሳ ጥቃት እንዲገታ መስራት አለብን። ምክትል ፕሬዚደንት ካመላ ሀሪስ በበኩላቸው ባሰሙት ንግግር እጅግ ብዙዎቻችንን ከሚለያየን ይልቅ በጋራ የሚያመሳስለን ነገር ይበልጣል። ያም ሆኖ ሀገራችንን ስራዬ ብለው ለመከፋፈል የሚሞክሩ አሉ።

አንድነታችን እንዳይፈርስ ለመጠበቅ እያንዳንዳችን ኃላፊነት እንዳለብን አምናለሁ። በአውሮፓውያን የዘመን አቆጣጠር ነሐሴ 28 1963 ዓ.ም የተካሄደው የዋሽንግተኑ ሰልፍ ዋና ዋና መሪዎች መካከል አንዱ የነበሩት የሲቪል መብቶች ተሟጋቹ መሪ ዶክተር ማርቲን ሉተር ኪንግ

ህልም አለኝ የተሰኘውን ዝነኛውን ንግግራቸውን ከ250 ሺህ ለሚበልጠው ህዝብ ያሰሙት በዚህ ዕለት ነበር። ባለፈው ሳምንት መጨረሻም የዕለቱን ስልሳኛ ዓመት መታሰቢያ ምክንያት በማድረግ በሺዎች የተቆጠሩ ሰዎች በብሔራዊው የመታሰቢያዎች አደባባይ ላይ ወጥተው ዕለቱን አስበዋል። የሲቪል መብቶች መሪው ልጅ ማርቲን ሉተር ኪንግ ሳልሳዊው ለተሰበሰበው ህዝብ የሚከተለውን ንግግር አድርገዋል።

በአንድ በኩል ስናየው ያለንበት በጣም አስቸጋሪ ጊዜ ላይ ነው። አሜሪካ እንዲህ ካለው ነገር ርቃ ብዙ የተራመደች ይመስለናልና ና ነገር ግን አንድ የምናውቀው ነገር አለ። ሰዎች ከተባበሩ ለውጥ ሊመጣ እንደሚችል የእኔ አባትና እናት ሌሎችም አስተምረውናል። በፍጹም እጅ አንሰጥም፣ ተስፋም አንቆርጥም። አብረን ሆነን ያንን ህልም እውን እናደርጋለን። ዶክተር ኪንግ የዛሬ ስልሳ ዓመት

ህልም አለኝ የተባለውን ንግግራቸውን ባሰሙበት በሊንከን መታሰቢያ ሐውልት ደጃፍ በተከናወነው የመታሰቢያ ዝግጅት ላይ ንግግር ያሰሙት በርካታ እንግዶች ሀገራችን፣ ብዙ ስራ ይጠብቃታል ሲሉ አስጠንቅቀዋል። ቆንጅታየን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ በዚሁ በዩናይትድ ስቴትስ ያቆየናል።

የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 የተደረገውን ምርጫ ውጤት ለመቀልበስ ሞክረዋል በሚል የቀረበባቸው ክስ በፍርድ ቤት የሚታይበት ቀጠሮ በመጪው የፈረንጆቹ መጋቢት አራት ቀን 2024 እንዲሆን አንድ የፌዴራል ዳኛ ቀን ቆርጠዋል። ይህም ታሪካዊውን የፍርድ ሂደት በፕሬዚደንታዊ የምርጫ ዘመቻቸው መሀል እንዲሆንም ያድርገዋል። የቪኦኤ ከፍተኛ ዲፕሎማሲ ዘገባ ዘጋቢ ሲንዴ ሌን የላከችውን ዘገባ እንግዶል ያቀርበዋል።

በእንደ አውሮፓውያን አቆጣጠር ጥር 6 2020 በአሜሪካ ምክር ቤት ይካሄድ የነበረውን ሰላማዊ የሥልጣን ሽግግርን ለማስቆም ሞክረዋል በሚል የተከሰሱት የቀድሞው ፕሬዝደንት ዶናልድ ትራምፕ ጠበቆች ክሱ በፍርድ ቤት መታየት የሚጀምርበትን ቀነ ቀጠሮ ለመስማት ትናንት ሰኞ ዋሽንግተን ዲሲ ውለው ነበር። ዳኛዋ ታንያ ቹትካን ለመጪው መጋቢት አራት 2024 ቀን ቆርጠዋል።

የትራምፕ ጠበቆች ለቪኦኤ አስተያየት ባይሰጡም በዳኛዋ ውሳኔ ቅር እንደተሰኙ ግን ገልጸዋል። የፍርድ ቤት ሂደቱ ሚያዝያ 2026 እንዲጀምር ዳኛዋን ጠይቀው ነበር። ይህም ከ2024 ፕሬዚደንታዊ ምርጫ በኋላ መሆኑ ነበር። ከሳሽ አቃብያነ ሕግ ደግሞ ከዜጎች የሚውጣጡት ዳኞች ጁሪ ምርጫ በመጪው ታህሳስ ተጠናቆ በቀጣዩ ወር ደግሞ ሂደቱን እንዲጀመር ፍላጎት ነበራቸው። በአሜሪካ ዩኒቨርሲቲ የፕሬዚደንታዊ ታሪክ አዋቂው አላን ሌክትማን

በዙም ለቪዮኤ እንዳሉት ዳኛዋ ታንያ ቹትከን ብልህ ውሳኔ ወስነዋል። በጣም ጥሩ ነጥቦች ነው ዳኛዋ ያነሱት። ከምርጫው በፊት ትረምፕ በቀረበባቸው ከፍተኛ ክስ ጥፋተኛ የሆኑ ወይ ነጻ የሆኑ ሕዝብ እንዲያውቅ ያስፈልጋል። በዋሽንግተን ዲሲ ከዜጎች የተውጣጣው የዳኞች ቡድን ጁሪ የቀድሞ ፕሬዝደንቱን በአራት ጉዳዮች እንዲከሰሱ ወስኗል።

የዩናይትድ ስቴትስ መንግሥት አሰራርን ለማደናቀፍ በመሞከር እንዲሁም ኦፊሴላዊ ሂደትን ለማደናቀፍ በመሞከር የሚሉት ይገኙበታል። ለክሶቹ ትራምፕ ጥፋተኛ እንዳልሆኑ ገልጸዋል። በተጨማሪም ክሶቹ ፖለቲካዊ መሆናቸውን ካለማስረጃ በተደጋጋሚ ተናግረዋል።

እንዴት ተንኮለኛውና ብልሹ የፖለቲካ ተቀናቃኝ ጆ ባይደን እየመራሁ ባለው የምርጫ ዘመቻ ወቅት ገንዘብና ጊዜን ለሐሰተኛ ክስ እንዳውል ያስገድደኛል? ክሶቹ እንደውም የደጋፊዎቻቸውን ቁጥር እየጨመረ እንደሆነ ትረምፕ ይናገራሉ። አንድ የሪፐብሊካን ተፎካካሪያቸው የሆኑትና የቀድሞ የአርካንሳስ አገረ ገዢ

አሳ ሄችንሰን በዚህ አይስማሙ። ትራምፕ አጠቃላይ ምርጫውን በፍጹም አያሸንፉም ባይ ናቸው። ሪፐብሊካን ድምፅ ሰጪዎች ሊረዱት የሚገባው ዶናልድ ትራምፕን ይዘን ማሸነፍ አንችልም። ለዚያም ነው በቀጥታ በጉዳዩ ላይ የተናገርኩት። በጥር 6 2020 የተፈጸሙት ነገሮች በገሃድ ሁሉም ያያቸው በመሆኑ ትራምፕ ከ2024 ምርጫ በፊት

በፍርድ ቤት ጥፋተኛ የመባል እድል አላቸው ይላሉ። የፕሬዝደንታዊ ታሪክ አዋቂው አላን ሊክትማን የቀድሞ ፕሬዝደንት ዶናልድ ትራምፕ እስር ቤት ቢሆኑስ፣ የማይሆን ነገር አይደለም። ሰውየው አሁንም መወዳደር ይችላል። ግን ሪፐብሊካኖች ዲሞክራሲያችን ላይ ጥቃት በመሰንዘር ጥፋተኛ በተባለ ግለሰብ ነው መወከል የሚፈልጉት? ትራምፕ በወንጀል በመከሰስ የመጀመሪያው የቀድሞ ፕሬዝደንት ናቸው።

ጥፋተኛ የሚባሉ ከሆነ ቀሪ የሕይወት ዘመናቸውን በእስር ቤት ሊያሳልፉ ይችላሉ። በኒው ዮርክ፣ በጆርጂያና በፍሎሪዳም ክሶች ይጠብቋቸዋል።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን

አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ከአሜሪካ ድምፅ ጋር ነው ያላችሁ። አድማጮቻችን እንዲሁም ተመልካቾቻችን ወደ ሁለተኛው ምዕራፍ ስንሻገር የምናገኘው የመጀመሪያው መሰናዷችን ንግድና ምጣኔ ሀብት ነው። ኢትዮጵያ ባለፉት ሶስት ዓመታት ኮቪድ-19ን ጨምሮ በልዩ ልዩ ዓለም አቀፋዊ ተግዳሮቶች ውስጥ ብታልፍም የስድስት ነጥብ ሶስት በመቶ አማካይ ኢኮኖሚያዊ እድገት ማስመዝገብ መቻሏን መንግሥት አስታውቋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል መምህር የሆኑት ዶክተር አጥላው አለሙ ሪፖርቱ

ሀገሪቱ ከነበረችበት ሁኔታም ሆነ አሁን መሬት ላይ ካለው እውነታ ጋር አይጣጣምም ሲሉ ተችተዋል። የቅር ዝግጅቱ ባለፉት ሶስት ዓመታት የገጠሙ ዓለም አቀፍ ሁኔታዎችን ታሳቢ ያደረገ አልነበረም ያሉት የፋይናንስና ምጣኔ ሀብት ባለሚሆኑት አቶ ሚካኤል አዲስ በበኩላቸው የኢኮኖሚው በሪፖርቱ በቀረበው ደረጃ ግቡን አሳክቷል ብሎ ለመቀበል ያስቸግራል ይላሉ። አስማማዋዬ ነው ባለሙያዎቹን አነጋግረው ለዛሬ ንግድና ምጣኔ ሀብት ቀጣዩን ዝግጅት ሰንቋል። እንደሚከተለው ይቀርባል።

ላለፉት ሶስት አመታት በትግበራ ላይ እንደነበረ በተገለጸው የአስር አመቱ የልማት እቅድ ከ2013 ከ2015 ዓ ም የተከናወነውን አፈጻጸም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከካቢናቸው ጋር ገምግመዋል። የእቅዱን የመጀመሪያውን ሶስት አመታት አፈጻጸም ያቀረቡት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ኢትዮጵያ በእነዚህ ዓመታት ኮቪድን ጨምሮ በልዩ ልዩ ዓለም አቀፋዊ ተግዳሮቶች ውስጥ ብታልፍም

የስድስት ነጥብ ሶስት አማካይ ኢኮኖሚያዊ እድገት ማስመዝገብ ስለመቻሏ ተናግረዋል። የአስር አመት የልማት እቅዳችንን አቅደን ወደ ስራ ለመግባት ዝግጅት በምናደርግ ጊዜ የመጀመሪያው ተግዳሮት ያጋጠመው የጤና ጋር የተገናኘ የኮቪድ ወረርሽኝ ነው። ከዛ በመቀጠልም ግጭቶች፣ የአየር ንብረት ለውጥ ከሌላ ጊዜ በተለየ ሁኔታ በተለይ ተጽዕኖ ድግግሞሹ በመጨመር ጥንካሬው በመጨመር ከፍተኛ የሆነ ተግዳሮት ሆኖ ቆይቷል። ይሁንና በአስር አመቱ እቅዱ

ውስጥ ታሳቢ ያልተደረጉ ተግዳሮቶች በመሆናቸው የኢትዮጵያ ኢኮኖሚ ከ2013 እስከ 15 ባሉት አመታት እስከ 14 ባሉት አመታት ኦፍኮርስ 15ን ብንጨምር ከዚህ የተሻለ ይሆናል 6.3 በመቶ ማደግ ችሏል ማለት ነው። በየአመቱ ግን ከ2000

አስራ ሁለት ጀምሮ በየዓመቱ መሻሻል እያሳየ የሄደ መሆኑን ማየት እንችላለን። አጠቃላዩን የአገሪቱን ኢኮኖሚያዊ ሁኔታዎችና አፈጻጸሞች በተመለከተ በብሔራዊ የቴሌቪዥን ጣቢያዎች የቀረበውን ሪፖርት መነሻ በማድረግም የአሜሪካ ድምጽ ሁለት የምጣኔ ሀብትና ፋይናንስ ምሁራን አናግሯል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል መምህር የሆኑት ዶክተር አጥሎ አለሙ በሪፖርቱ ከወጭ ምርት ገቢና ከቆዳና ሌጦ ኢንዱስትሪ ዘርፍ በስተቀር በሁሉም መስኮች አፈጻጸሙ እድገት እንዳስመዘገበ ተደርጎ ነው የቀረበው ይላሉ።

ይህ ደግሞ ሀገሪቱ ከነበረችበት ሁኔታም ሆነ አሁን መሬት ላይ ካለው እውነታ ጋር ይጣጣም አይደለም ሲሉ ሪፖርቱን ተችተዋል። ቱሪዝም እድገት ሰላም በሌለበት ሁኔታ ወይም ኢንቨስትመንት እድገት ሰላም በሌለበት ሁኔታ እንዴት ነው ይህን ያህል እድገት ሊያሳይ የሚችለው? ምክንያቱም አገር ሰላም ካልሆነ እነኚህ ነገሮች ሊያድጉ አይችሉም። ሌላ በኩል ደግሞ አሁን የስራ

ፈጠራ ብዙ ሁለት ሚሊዮን በየአመቱ ብለን ነበር ሶስት ሚሊዮን ያደርሰዋል እንደዚህ የሚል ነገር አለ። እና ይሄ እንግዲህ በሀገሪቱ ውስጥ ያለውን ኦፊሻል የሚነገሩ አራት ሚሊዮን ወይም አራት ነጥብ አምስት ወይም አምስት ሚሊዮን ህዝብ የሀገር ውስጥ ተፈናቃዮች በሚል ይወጣል። ያ ሁሉ እያለ እንዴት ነው ይሄ ተጨማሪ የስራ ፈጠር ነው የሚባለው? በየከተማዎቹ አሁን የምናያቸው ብዙ የስራ መፈናቀሎች አሉ ከተማዎች ውስጥ

እንዲሁም ደግሞ ግብርናውም ሆነ የሚሰራው ገበሬው ስራ ላይ ካልሆነ እንዴት ነው ውጤቱ ከፍ የሚለው? ያን ያህል ሙሉ ብዙ በብዙ ሚሊዮን የሚቆጠር ኩንታል ተጨማሪ አምርተናል ሲባል በቃ ሰው አያስፈልገውም ማለት ነው ወይ? ግብርናው በብዙ ቦታዎች የተፈናቃሮች አሉ። በብዙ ቦታ ላይ ሰላም የለም። ምን ጊዜ ሰርቶ ነው ሁሉ የሚያገኘው? በትግራይ፣ በአማራ፣ በአፋር

በወለጋ በደቡብ ቦረና ምናምን አካባቢ እነኝ በሙሉ ሰላም የደለባቸው ቦታ ነ ምን ጊዜ ሰርቶ ነው ይሄ ሁሉ ለውጥ የሚመጣው የሚል ጥያቄ ያስነሳል። የፋይናንስና ምጣኔ ሀብት ባለሙያ የሆኑት አቶ ሚካኤል አዲስ በበኩላቸው የቅድ ዝግጅቱ ባለፉት ሶስት አመታት የገጠሙ አለም አቀፋዊ ሁኔታዎችን ታሳቢ ያደረገ አይደለም ይላሉ።

ስለዚህም ኢኮኖሚው በሪፖርቱ በቀረበው ደረጃ ግቡን አሳክቷል ብሎ ለመቀበል ያስቸግራል ሲሉ ይገልጻሉ። ሀገሪቱን ኦልሞስት አስር በመቶ እና ከዛ በላይ ለማሳደግ አጠቃላይ የአገር ውስጥ ምርትና ምጣኔን ወይም ኢኮኖሚውን ለማሳደግ የተቀመጡት የዋጋ ንረትንም በተደጋጋሚ ወደ ነጠላ አሃዝ ወይም ደግሞ ከአስር በመቶ በታች ለማድረግ የነበሩት ነገሮች የውጭ ኢንቨስትመንትንም መሳብ በተለይ ደግሞ በትልቁ የተመታው የአገልግሎት

ዘርፉ ቱሪዝም፣ በለው የውጭ ቀጥተኛ ኢንቨስትመንት በሆነ ሰዓት ላይ ከአራት ቢሊዮን ዶላር አልፎ የነበረው እነዚህ እነዚህ ከእቅድ በታች ነው የተሳኩት። ስለዚህ እነዚህ ደግሞ አሁን የቀረቡት ቁጥሮች አሉ። አንዳንዶቹ ምናልባት እንግዲህ በተቀመጡ መመዘኛዎች በዛ መልክ መንግስት ጋር ሪፖርት ተደርገው ሊሆን ይችላል። በተለይ ደግሞ የግብርና ምርትና ተመርቶ ደግሞ ለገበያ መድረስ ደርሰው ደግሞ

ከፍተኛ የሆነውን የዋጋ ንረት የማረጋጋት ሁኔታ ላይ እኔ በአጠቃላይ እንደ አገር ኢኮኖሚው ግቡን አሳክቷል ብዬ አላስብም። የምጣኔ ሀብት ባለሙያው ዶክተር አጥላው የዓለም የገንዘብ ተቋም አይኤምኤፍን በመጥቀስ የሚቀርቡ መረጃዎች መሆኑ ከሀገር ውስጥ ጠቅላላ ምርት ወይም ጂዲፒ አንጻር የሚለኩ እድገቶች መሬት ላይ ካለው ጋር የተጣጣሙ መሆን አለባቸው ይላሉ። ሁልጊዜ ጭማሪውን ነው እንጂ የሚያዩት የጎደለውን ነገር አያዩ። ለምሳሌ ጂዲፒ ላይ የሀገር ውስጥ ጠቅላላ ምርት

የተተከለውን ዛፍ ሊነግረን ይችላል። የተቆረጠውን ግን አይነግረን። ይህን ያህል ስራ ተፈጥሮ ኢንካም ተገኝ የቅጥር ኢንካም ሰዎች አግኝተዋል ሊለን ይችላል። ምን ያህል እንደተፈናቀለ ደግሞ አይናገርም። ስለዚህ ትንሽ ሊያሳስት ይችላል። ነገሩን ለማይረዳ ሰው ዝም ብሎ እድገት ብቻ ሊመስለው ይችላል። አይኤምኤፍ ወይም ወርልድ ባንክ ምናምን ዳታ የሚወስደው ከመንግስት ነው። አይኤምኤፍ እንዲህ አለ እንደዚህ ይባል። አይኤምኤፍ ከመንግስትም እና በእነኝህ ችግሮች ውስጥ

ይህ ሁሉ ለውጥ አምጥተናል ሲባል፣ እንደውም ብዙዎቹ ብዙዎቹ ችግሮች ከዓለም አቀፍ የኢኮኖሚያዊ ሁኔታ፣ የፖለቲካዊ ሁኔታ ከሚያስከትላቸው ውጫዊ ምክንያቶች በተጨማሪ ሪፖርቱ ላይ የውስጣዊ ችግሮችን አልተናገረም። ለምሳሌ እኔ እንደማምነው መፍትሄ ያለ ሁልጊዜ ነገሮችን ፋክቶችን በማስቀመጥ

ወደ ሶሉሽን ወደ መፍትሄ መሄድ እንጂ እንደዚሁ ብቻ ሸፈንፈን ማድረጉ ተገቢ አይመስለኝም። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል በበኩላቸው የዋጋ ነረቱንና ሌሎች ሀገራዊ ፈተናዎችን ተቋቁሞ ኢኮኖሚው ሳይወድቅ መቀጠሉ በራሱ ትልቅ ነገር ነው ይላሉ። ይህም መደበኛ ያልሆነው የኢኮኖሚ እንቅስቃሴ አሁንም በሀገራዊ ጥቅል ኢኮኖሚው ላይ ከፍተኛ ድርሻ እንዳለው የሚያመላክት ነው ብለዋል። አሁን ወደድንም ጠላንም

ይህን ሁሉ ፈተና ምናልባት እኮ የዛሬ ሁለት ዓመት እና አንድ ዓመት ላይ ኢኮኖሚው በዚህ በኮቪድም ከዛ በፊት በነበሩን ችግሮች በጣም ከፍተኛ ችግር ውስጥ የዕዳ ጫናችን ራሱ ዓመታዊ የዕዳ ክፍያችን ከአጠቃላይ ከምንሰበስበው ገቢ ሁለት ሶስተኛውን ሁሉ ሸፍኖ ኢኮኖሚው ኦልሞስት በሚንገዳገድበት ደረጃ

እዛ ላይ ደግሞ ጦርነትና ግጭቱ ሲጨምር የዓለም አቀፍ ሁኔታው ደግሞ ሲባባስ ከዛ የማዳበሪያ የነዳጅ ዋጋ ሲጨምር በቃ የኢትዮጵያ ኢኮኖሚ ምን ይሆናል ይንኮታኮታል የሚል ሁሉ ግምታዊ አስተያየቶች ነበሩ፣ ከዛ ፊት ከባለሙያዎች የሚነሳ አሁን ምንድን ነው እነዚህ ሁሉ ጫናዎች ህዝቡ ላይ የኑሮ ውድነቱም አለ፣ ከባድ ነገሮች የንግድ ዘርፉ በተለይ አምራቾች ደግሞ ሀምሳ በመቶ በታች በጣም ባነሱ ሁኔታ ነው እያመረቱ ያሉት፣ ብዙ ችግር አለ፣ ግን ኢኮኖሚው

ክራሽ አድርጎ ወደ ክራይሲስ ደረጃ ግን አልሄደም። ስለዚህ የእኛን ኢኮኖሚ ገና በደንብ በቅጡም አልተረዳ ነው ሁሉም አካል። ለምን ፎርማል ዘርፉ ምንለ ኢንፎርማል ዘርፉ የምንለዋለ አሁን ይሄ እንግዲህ ሁለት ትሪሊየን ብር የምንለው አጠቃላይ ተቀማጭ በግልና በመንግስት ባንኮች ውስጥ ያለው እንግዲህ ፎርማል ኢኮኖሚ ውስጥ ያለው ነው።

ይህ መደበኛ የምንለው በባንክ ዘርፍ ውስጥ የማይሸራሸረው ኢኮኖሚ ደግሞ ትልቅ ነው። ያ ደግሞ ኢኮኖሚውን ቶሳሚ ኤክስቴንት ደግፎ ይዘዋል ማለት ነው። ኢትዮጵያ ጠንካራና ዘላቂ ኢኮኖሚ እድገት እንዲኖራት ለማስቻል መንግስት በቀጣዮቹ የቅዱ ትግበራ ጊዜያት መዋቅራዊ ኢኮኖሚ ሽግግር ላይ ትኩረት ሰጥቶ ሊሰራ እንደሚገባ የምጣኔ ሀብት ምሁሩ ዶክተር አጥለው አለሙ ተናግረዋል። ይሄ ጂዲፒ አደገ ጂዲፒ አደገ እየተባለ አንድ ሀያ አመት የኢትዮጵያ ጂዲፒ ድርቅ የማይለካው

ብጥብጥ የማይነካው ምንም ነገር የማይበግረው ሁልጊዜ ማደግ የሆነ ኢኮኖሚ በመንግስት በኩል ሪፖርት ሲደረግ እንሰማለን። ግን አንድ ሀገር ኢኮኖሚ ለውጥ የሚያመጣው ለሀገርም የሚጠቅመው ሪፖርት ቢደረግ ጠቃሚ የሚሆነው ወይም ሲተለምም ጠቃሚ የሚሆነው መዋቅራዊ ለውጥ ሲያመጣ ነው። ኢኮኖሚው መዋቅራዊ ለውጥ ሲያመጣ ነው። መዋቅራዊ ለውጥ የሚመጣው ደግሞ የእርስ በርስ ኢኮኖሚውን እርስ በርስ

ሲያያይዙት ነው። በሪፖርት ላይ አንዳንድ ጥሩ ጥሩ ነገሮች የተገለጹ አሉ። ለምሳሌ ከውጭ የሚመጡ እቃዎች እነኝ እነኝን አስቀርተናል እንደዚህ እንደዚህ የሚል ነገር አለ። በዛው ልክ መሆን የነበረበት ግን ያልተደረገ ነገር አለ። አሁን የፓምፖቹን ቁጥር፣ የውሃ መሳቢያዎቹን ቁጥር ከዚህ ወደዚህ አሳድገን ሲባል ገዝተን አምጥተናል። ለምን እዚህ ሪሊ መዋቅራዊ ለውጥ እንዲመጣ እዚሁ ሀገር ለማለት ሞከር ሲቻል ነው።

የኢትዮጵያ መንግስት በአስር አመቱ የልማት እቅድ የቀጣይ ሶስት አመታት ማለትም ከ2016 ከ2018 ዓ.ም በሚኖሩ ዓመታት አማካይ ኢኮኖሚያ እድገቱ ስምንት ነጥብ ሶስት በመቶ እንዲሆን ግብ ማስቀመጡን በሪፖርት ተገልጿል። በዚህም ኢኮኖሚያ እድገት ውስጥ ኢንዱስትሪ የ12 በመቶ እድገት በማስመዝገብ ከፍተኛውን ድርሻ እንዲይዝ ይጠበቃል። በአንጻሩ የአገልግሎት ዘርፍ ስምንት ነጥብ ስምንት በመቶና ግብርና ስድስት በመቶ እድገት እንዲኖራቸው መታቀዱን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ባቀረቡት ሪፖርት ላይ ተመላክቷል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።

አስማማውን በእጅጉ አመሰግናለሁ። በቡዳፔስት ሲካሄድ በነበረው ዓለም አቀፉ የአትሌቲክስ ቻምፒዮንሺፕ ተሳታፊ የነበረው የኢትዮጵያ የአትሌቲክስ ቡድን በዛሬ ዕለቱ ወደ አዲስ አበባ አቅንተዋል። በዚያ የነበረውን የአቀባበል ሥነ ሥርዓት ደግሞ ኬኔዲ አባተ ያቀርብልናል።

በቡዳፔስቱ የዓለም አትሌቲክስ ሻምፒዮና ላይ የተሳተፉ አትሌቶችን ጨምሮ ሌሎች የልዑካን ቡድኑ አባላት ዛሬ አዲስ አበባ ሲገቡ ከአየር ማረፊያ ጀምሮ ደማቅ አቀባበል ተደርጎላቸዋል። በሻምፒዮናው ኢትዮጵያ ያገኘቻቸውን ሁለት የወርቅ ሜዳሊያዎች ያሸነፉት አትሌቶች ጉዳፍ ጸጋይ እና አማኔ በሪሶ ለአሜሪካ ድምጽ በሰጡት አስተያየት በቡዳፔስት የገጠማቸው የአየር ሁኔታ ከባድ እንደነበር ገልጸዋል። በዛሬው አቀባበል እጅግ መደሰቷን የገለጸችው የማራቶን አሸናፊዋ አማኔ በሪሶ ውድድሩ

ችግሩን ፈታኝ አድርጓል ስላለችው የአየር ሁኔታ አስረድታለች። የዛሬማ ልዩ ነው። በጣም ደስ ይላል። በጣም ደስ ብሎናል እንደዚህ ስለተቀበሉን። ካሮ ነው ይልቅ ይሄ ያስደስታል። በጣም በጣም እጅግ ደስ ብሎኛል። ፈታኝ ሁኔታ የነበረ ሙቀት ነው። ሆኖም ውጤቱ አሪፎ ሆኖልናል። ሙቀቱን ፈርትን ነበር። ያው በጣም ይሞቃል ተብሎ ነበር

እኛ ጋር እንደሚታየው ክረምት ነው፣ ዝናብ ነው። በዝናብና በቅስቃዜ ነው ሰራ ነው። እዛ ስንሄድ ወይ ይጋጭብናል ብለን ነበር። እሱ ነው እንጂ የፈራ ነው። ስራውን በደንብ ሰርተናል። እዚ ያስፈራ ሙቀት ነበረ። እግዚአብሔር ይመስገን ተሳካልን። እኛ ያሰብነውም እየተመካከር ነውም አንድ እስከ አራት ነበር።

ሆኖም በቃ የመጣ ውጤት በጣም ደስ ምል ነው። ኢትዮጵያ ሶስቱንም ሜዳሊያዎች ባነሳችበት የሴቶች 10ሺ ሜትር የወርቅ ሜዳሊያውን ያስገኘችው አትሌት ጉዳፍ ጸጋይ ደግሞ የሙቀቱ ሁኔታ በእግሯ ላይ የፈጠረባት ሕመም በ5000 ሜትር የጠበቀችውን ውጤት እንዳታገኝ ማድረጉን ተናግራለች።

ያው ዛሬ ህዝባችን ያው ስራውን የሚያርገው ያው እኛን ሲቀበል ነበር። ያው አዲስ አይደለም፣ ሁሌ ነው የሚያከብረን ህዝባችን። በዚህ አጋጣሚ ያው ትልቅ አክብሮት አለኝ ለህዝባችን፣ አመሰግናለሁ። ቡዳፔስት ያው እንዳልጠበቅ ነው፣ አየር ሁኔታ ነው የጠበቀን። በጣም ኦቨር ነው ምቆቱ የሆነብን፣ ቢሆንም ያንን ተቋቁመን ያው በ10000 ያው አረንጓዴ ጎርፍ ደግመነዋል። እኔም ያው ሁለተኛ ወርቄ እንደዚህ አራተኛ ማደሪያ የአለም ዋንጫ አምጥቼ

ለ ለእኔ በጣም ትልቅ ውጤት ነው። ቢሆንም ህዝብ ሲጠብቀ የነበረው በአምስት ሺህ እኔም በደንብ ሰርቼ ነበረ ጥሩ ነገር ለማምጣት

ያው ባጋጠመኝ ያው 10 ሺህ ያጋጠመኝ ጉልበቴ ብቻ ሳይሆን መጣሪያ 5 ሺህ ኮር ስሮጥ ያው ጣቶቼ ሙቆ ስለነበረ ሞሬቱ ሙቆ ስለነበር ሁለት ጣቶቼ ምግብ ይዞ በጣም አስቸግሮኝ ነበር፣ ለመንቀሳቀስ ወደ ምግብ ቤት ራሱና ያንን ደግሞ ውድድሩ እንዳልሰርዝ ያው ተጋባዥ ስለሆንኩ እኔ ሌላ ሰው ሊተካም አይችልም ሊቀነስም አይችልም ና

ግዴታ ህዝቤ ስለሚጠብቅኝ እነሱ ማገዝ እራሱ አለብኝ በማለት ነው ወደ ውድድሩ የገባሁት

ግን ያው እነሱም ከበላቸው ያው እኔም በህመም ምክንያት ምስ አድርጌዋለሁ። ውጤቱ በአምስት ሺህ ሜትር በታቀደው መንገድ የቡድን ስራ እንዳልተሰራም የገለጸችው ጉዳፍ በቀጣይነት ለውድድር ዝግጅት በሚደረግበት ወቅት ውድድሩ የሚደረግበትን ቦታ የአየር ጸባይ ታሳቢ ባደረገ መልኩ ሊሆን እንደሚገባ አስተያየቷን ሰጥታለች። እየተነጋገር ነው ያው እየተጋገዛችሁ እንድትሄዱ ነበር በኮቾቻችን ያንን ያው ተግባራዊ ያላረጉትን ልጆቹ ሳ

就要。

የሙቀቱ ጫና ይመስለኛል ኦቨር ሁኖ ነበርና፣ በዛ ይመስለኛል የከበዳቸው። እኔ ሚስ ባረግም እነሱ ማዴላ ሳይገቡ በመቅረታቸው ትንሽ ህዝባችን ስለሚጠብቀን ቅር ቢለኝም፣ ያው ቢሆንም ነገ እናስተካክለዋለን ብዬ ከእግዚአብሔር ጋር አስባለሁ። ያው ውጤቱ ያው ያን ያህል እንትን አይደለም፣ በጣም ቆንጆ ውጤት ነው ያመጣ ነው። ያው ሀገራችን ወርቅ ስለተለመደ ያው እኛም ለወርቅ ስለ እንትን ስለምንል ነው እንጂ ሙቀቱ ኦቨር ስለነበር

እኛ እየቻልነውን ያህል እንትን አድርገናል። ግን ለቀጣይ ሙቀት ያለበት ቦታ ላይ ሂደን ብምንሰራ እንደ መቀሌ፣ አዋሳ፣ ባህር ዳር አካባቢ ቢሞከር ለውጤቱ እንዲያምር ያደርገዋል ብዬ በራሴ እገምታለሁ። አትሌት አማኔ ደግሞ ውጤታማ ለመሆን የቡድን ስራ በቀጣይነትም ትኩረት ሊደረግበት እንደሚገባ ትገልጻለች። የቡድን ስራ የጀመረ እዛ አደለም እዚህ ነው

አራታችንም አንድ ላይ ስንሰራ ነበርና እዚህ የጀመርነውን እዛም እንደዛ ሂዱ ብሎ ኮቾቻችን መከሩን። እነሱ እንዳሉን እኛም ተቀባብለን ሄደን አሪፍ ውጤት መጣ። ከዚህም በኋላም ከዚህ የበለጠ ተመካክረን የማራቶን ስራ ፍቅር ምን ይፈልጋል? ቡድንን ይፈልጋል። እና ተሳስበ ሰርተ ትልቅ ቦታ ትደርሳልና እንደዛ አንድ ላይ ሆነን ተሳስበን በፍቅር ከሰራን

የሚቀጥለው መልካም ነገር ይመጣል ብዬ አስባለሁ።

በቀጣዩ የፓሪስ ኦሎምፒክ የአሸናፊነት ጉዟቸውን ማስቀጠል ትልቁ እቅዳቸው መሆኑንም አትሌቶቹ ተናግረዋል። በአዲስ አበባ ከተማ ከንጋት ጀምሮ እስከ ረፋድ አራት ሰዓት ገደማ ሲጥል የነበረው ዝናብ ለአትሌቲክስ ቡድኑ አባላት በጎዳና ላይ የሚደረገውን የአቀባበል ስነ ስርዓት ያዘገየ ቢሆንም ከዝናቡ በኋላ በዋና ዋና ጎዳናዎች ላይ እየተዘዋወሩ በህብረተሰቡ አቀባበል ተደርጎላቸዋል፣ ከአድናቂዎቻቸው ጋርም መገናኘት ችለዋል። በአቀባበል ስነ ስርዓቱ ላይ አግኝተን ያነጋገር ናቸው አስተያየት ሰጪ

ች ስሜታቸውን አጋርተውናል። ደርቤ መኩሪያ ያባላለው የምኖረው እዚሁ አዲስ አበባ ነው። አጋጣሚ ለስራ ኩኝ እነሱን አጋጣሚ ነው ያገኘዋቸውና ትንሽ ልሸኛቸው አቀባበል አድርገን ትንሽ እንኳ ገፋ ላአርግ ብዬ በግር እየመጣ ወይ ነው ያለውት ወደ ቢሮ አልገባው ወደ ቢሮ እየገባው ነው። ያመጡልንን ነገር ስናሰብ በጣም የሚያኩራ በጣም ደስ የሚል ነው። እንዳየናቸው ከሆነ ሴቶቻችንም ወንዶቻችንም ያን የአየር ሁኔታ ተቋቁመው

ላመጡልን ወርቅ መዳሊያ፣ ብር እጅግ በጣም እናመሰግናቸዋለን። ስለዚህ ለአትሌቶቻችን በጣም ክብር እየሰጠን ከነሱ ደግሞ መማር ያለብንን የፍቅርን፣ የመያያዝን፣ የአንድነትን ነገር ከነሱ ብንማር እጅግ አድርጌ እፈልጋለሁ። እኔ በእኔ በኩል እማራለሁ። ኢትዮጵያውያን አንድ ነን። አንድ ስንሆን እናምራለን።

አንድ ስንሆን ነው ለውጥ እንድናመጣ ምንቸው የሚለውን ነገር አስተሳሰብ ይዘን ብንሄድ በጣም ውጤት እንደምናመጣ ከአትሌቶቻችን የምንማረው ብዙ ነገር አለ። ጅላሎ ካሳ እባላለሁ። እንደ አጋጣሚ ሆኖ የመጣሁት ከክፍለ ሀገር ብታጅራ ነው። ወደ ቦሌ እየሄድኩ ነበርና ወደሚሄድበት ንትንትቼ ያው አትሌቶች ሲገቡ በአጋጣሚ ስለደረስኩኝ ደስተኛ

ከሌላው ማህበረሰብ ጋር በጋራ ደስ በሚል መንፈስ ነው የተቀበልናቸውና በጣም ደስ ሲል ነበር ድባቡ። እጅግ በጣም ደስ የሚል ውጤት አለ፣ ደሞም በጣም የሚያስከፋም አለ። እኔ የተሰማኝ ነገር ምንድን ነው ከዚህ በፊት የነበረው የአትሌቶች መንፈስ

በኢትዮጵያ ደረጃ የሯጮች ቁጥር ማብዛት እንደሚጠበቅብን ይሰማኛል። ምክንያቱም ስምንት መቶ ሜትር ጥሩ ተሞክሯል በመሀመድ አማን ጊዜ፣ አሁን ደግሞ ሴቶቹ መጥተዋል። አንድ ሺ አምስት መቶ ሜትር የኛ ነበር፣ እናውቃለን በነ ገንዘቤ ጊዜ፣ አሁን ደግሞ ወደ ሶስተኛ አራተኛ ወደ አምስተኛ እየተንሸራክት ያለንበት ሁኔታ አለ። አስር ሺ የምንታወቅበት የወንዶች እንትን እኮ አተናል እኮ የምንታወቅበት። ይህ የሚያመላክተው ምንድ ነው? ከላይ ጀምረው እስከ ታች ማህበረሰቡ ድረስ ከፍተኛ ስራ መስራት እንዳለብን ይሰማኛል። አብዛኛው ውድድር ስላየሁት፣ እኔ ባየሁት ነገር በጣም ደስተኛ ነኝ። በተወሰነ መልኩ ደግሞ

ከዚህ ለት እናገኘው የነበረው ወርቅ ደግሞ ስላጣን ደግሞ ተሰምቶኛል፣ እና እኔም የበኩሌን ለማድረግ ነው አሁን በውስጤ ቃል የገባሁት ማለት ነው። በሃንጋሪ ቡዳፔስት በተካሄደው 19ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ ሁለት የወርቅ፣ አራት የብርና ሶስት የነሐስ በድምሩ ዘጠኝ ሜዳሊያዎችን በማሸነፍ ከዓለም ስድስተኛ ደረጃ ይዛ ማጠናቀቋ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በለውጥ ጊዜ

ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር

በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

ከአሜሪካ ድምፅ ጋር ናችሁ የቆያችሁት። እስካሁን ድረስ የምሽቱ ስርጭት ከመጠናቀቁ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሊቢያ ምርጫ ለማካሄድ ሁኔታዎችን ለማመቻቸት በምታደርገው ጥረት በርካታ ተግዳሮቶች ተደቅነውባታል በማለት ነው የዛሬው ርዕሰ አንቀጽ ጽሁፉን የጀመረው።

ከተግዳሮቶቹም መካከል አንዱ ሊቢያ ውስጥ እና ሰፋ ብሎም በክልሉ ያለው ሁከት መሆኑን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል። ለረጅም ጊዜ የዘለቁ ብሶቶች ተጨማሪ ውጊያ በማካሄድ መፍትሄ አያገኙም። ይሄ በጣም ግልጽ ነው።

ሱዳንና ኒጀርን በመሳሰሉት ሀገሮች ያለው አለመረጋጋት እየተባባሰ በሚሄድበት በዚህ ወቅት የሊቢያ እርምጃዎች የባሰ ሁከት ሊያቀጣጥል የሚችል ድርጊት ከመፈጸም መቆጠብ አለባቸው። የሊቢያ ሕዝብ ወደፊት ለመራመድ ይችል ዘንድ አዋጪ የሚሆነው መንገድ ፈጥኖ ለምርጫ ያለውን ድጋፍ ማጠናከር ነው ሲሉ አምባሳደር ግሪንፊልድ አክለው አሳስበዋል።

All parties, the House of Representatives, the High State Council ሁሉም ወገኖች የተወካዮች ምክር ቤቱ ምክር ቤት ላዕላይ መንግስታዊ ምክር ቤቱ የብሔራዊ አንድነት መንግስቱ የሊቢያ ብሔራዊ የጦር ሰራዊት፣ እንዲሁም ፕሬዚዳንታዊው ምክር ቤት ምርጫ ለማካሄድ መሰረታዊ እንደመሆኑ አንድ ላይ ሆነው ከኒ ይቅር ተባብለው ሊስማሙ ይገባል።

ርዕስ አንቀጹ አስከትሎም የሊቢያ ህዝብ ምርጫ ሊያካሄድና መረጋጋትም ይመጣለት ዘንድ ከኔ ይቅር ሊባባል ዝግጁ ነው ያለው ርዕስ አንቀጹ አምባሳደር ቶማስ ግሪንፊልድ እኛም ይህ እውን እንዲሆን ብቸኛ ሀላፊነቱ ሀገሪቱን ነፃና ፍትሐዊ ምርጫ እንድታካሄድ ማብቃት የሆነ ባለሙያዎችን ያካተተ ተጠባባቂ አስተዳደር እንዲመሰረት ድጋፍ ለመስጠት ፈቃደኞች ነን ሲሉ የተናገሩትን ጠቅሶታል

የሀገሪቱን የገቢ አያያዝ በሚመለከት ማዕከላዊ ባንኩ እንዲዋሃድ መደረጉና ከፍተኛ የፋይናንስ ጉዳዮች ኮሚቴ መቋቋሙን አበረታች ሆኖ አግኝተነዋል ያሉት አምባሳደር ቶማስ ግሪንፊልድ ይህ ሊቢያ መር ጥረት አንድ አካል ብቻውን የመንግስት ወጪዎችን በሚመለከት ወሳኝ እንዳይሆን ለማረጋገጥ ብሎም

በሀገሪቱ የሀብት ክፍፍል ፍትሐዊነት ዙሪያ ላሉት አግባብነት ያላቸው ብሶቶች መላ ለመፈለግ ይረዳል ብለዋል። ባዕዳን ኃይሎችን ተዋጊ ቅጥረኛ ወታደሮችን ከሊቢያ ለማስወጣት ከሆነም ትጥቅ ለማስፈታትና ከህብረተሰቡ ጋር እንዲዋሃዱ ለማድረግ እየተካሄደ ባለው ጥረት

ዩናይትድ ስቴትስ ተበረታታለች፣ በማለት ርዕሰ አንቀጹ አስከትሎ አውስቷል። ዩናይትድ ስቴትስ ቫግነር ግሩፕ በሊቢያና በአጠቃላይም በአፍሪካ ዙሪያ ያደረሰው ጥፋት ጎልቶ እንዲታይ መስራቷን ትቀጥላለች ሲሉ አምባሳደር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ግልጹን እንናገር

ቫግነር የገባባቸው ሀገሮች በፊት ከነበሩበት የባሰ ደህይተዋል። የባሰ ደካማና ጸጥታቸው የደፈረሰ ሆነዋል። ይህን ማሊ፣ ቡርኪና ፋሶ፣ ኒጀር እና ሱዳን ውስጥ አይተነዋል። የቫግነር አመራር ፍላጎቱ አፍሪካ ውስጥ እግሩን ይበልጥ ማስገባት መሆኑንና ለሊቢያ ሉዓላዊነት ደንታቢስነቱን ደብቆ አያውቅም።

የሊቢያ ሕዝብ ለውጥ እድገትና ተስፋ ሊያገኝ ይገባል ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ፣ ይህን እውን ማድረግ ደግሞ የሊቢያ መሪዎች ፋንታ ነው ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ያስተናገድኳችሁ ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስመራ አብረን ቆይተዋል። ዋና አዘጋጃችን ጽዮን ግርማ ነበረች። መልካም ምሽት ይሁንላችሁ።